ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር በአንድ አጭር ሞገድ እንዲሁም ናይል ሳት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ፣ የካቲት 8 2009 ዓ ም ዝግጅታችን ጀምረዋል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሶሎሞን አባተና ጤና ይስጥልን እንደምናመሽታችኋል እኔም ቆንጅ ይታየነኝ። ኢህአደግና ተደራዳሪ ተቃዋሚ ፓርቲዎች ዛሬ ባካሄዱት ስብሰባ ሰባት አባላት ባለው ኮሚቴ በሚዘጋጀ ጋራ መነሻ ሀሳብ ለመነጋገር ቀጠሮ ይዘው ተለያዩ። ፓርቲዎች የየራሳቸውን የተዘለለባቸውን ወይም የታለፈባቸውን ሀሳብ አቀረቡ። እነዛ ተካትተው መጀመሪያ ያለው የመነሻ ሀሳብ ዛሬ በቃል የተሰጠው ተጨምሮ አንድ ላይ እንዲዘጋጅ ሰባት ሰዎች ከዚያው ስብሰባው ላይ ተመርጠው ለ17 ያንን የመነሻ ድራፍት የመወያያ ሀሳብ እንድናቀርብ በዚህ ነው የተጠቃለለው። የኮሚቴው አባል የሆኑትን የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋና የሰማችሁት፣ በአብይ ርዕስ ዘርዘር ያለ ዘገባ አለን። ለአርእስተ ዜናው ቆንጅት በሪዮ ኦሊምፒክስ ሁለት እጆቹን አጣምሮ ከግንባሩ በላይ በማሳየት በኢትዮጵያ የሚካሄዱ የመብት ጥሰቶችን ለዓለም ግንዛቤ ያስጨበጠው ኢትዮጵያዊ አትሌት ፈይሳ ሌሊሳ ከቤተሰቦቹ ጋር ተቀላቅሏል። ባለቤቱና ሁለት ልጆቹ ዩናይትድ ስቴትስ ገብተዋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። የቡሩንዲው የፖለቲካ ቀውስ ያከትማል የተባለው ንግግር በነገው እለት ሊጀመር ነው። ነገር ግን የሀገሪቱን የሰላም ሁኔታ የማምጣቱ ጉዳይ እያጠራጠረ ነው የሚሉትና ሌሎችም በርካታ ዜናዎች አሉን። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በሪዮ ኦሊምፒክ ወቅት ሁለት እጆቹን አጣምሮ ከግንባሩ በላይ በማሳየት በኢትዮጵያ ይካሄዳሉ ያላቸውን የመብት ጥሰቶች አስመልክቶ ለዓለም ግንዛቤ ያስጨበጠው ኢትዮጵያዊ አትሌት ፈይሳ ሌሊሳ ከቤተሰቦቹ ጋር ተቀላቀለ። የሪዮ ኦሊምፒክ ማራቶን የብር ባለ ሜዳሊያው ፈይሳ ባለቤቱና ሁለት ልጆቹ ዩናይትድ ስቴትስ መግባታቸው ተገልጿል። አትሌቱ ከባለቤቱና ከሁለት ልጆቹ ጋር መገናኘቱ እንዳስደስተው ለአሜሪካ ድምፅ ተናግሯል። የኢትዮጵያ መንግሥት አትሌቱ ወደ ሀገሩ የመመለስ መብቱን የሚያግዱ ነገሮች የሉም ቢልም አትሌቱና ቤተሰቡ ግን ለዚህ የኦሊምፒክ ብሔራዊ ጀግና ዋስትና ስጋት እንዳላቸው በመግለጽ ባለበት ለመቆየት ወስኗል። በመጽሔት ክፍለ ጊዜ ዘርዘር ያለ ዘገባ ይዘናል። እነ መብራቱ ጌታ አሁን በሚል መዝገብ የሽብር ክስ የተመሰረተባቸው የወልቃይት የማንነት ጥያቄ አምስት የኮሚቴ አባላት የክስ መቃወሚያ በፍርድ ቤት ውድቅ ተደርጎባቸዋል። ተከሳሾቹ የቀረበባቸውን ክስ ክደው ተከራክረዋል። አቃቤ ሕግ ምስክሮቹን እንዲያሰማ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ዝርዝሩን መለስካቸው አመሃ ይዟል። ቀደም ሲል የፌዴራል አቃቤ ሕግ እነ መብራቱ ጌታ አሁን በሚል የክስ መዝገብ በወልቃየት የማንነት ጥያቄ ኮሚቴ አባልነት ከሚታወቁት መካከል በመብራቱ ጌታውን አታላይ ዛፌ ጌታቸው አደመ አለነ ሻማና ነጋ ባንቲሁን ላይ የአሸባሪነት ክስ መስርቶባቸዋል ተከሳሾቹ በቀረበባቸው ክስ ላይ መቃወሚያቸውን በዝርዝር አቅርበዋል አቃቢ ሕግ በበኩሉ የቀረቡትን ተቃውሞዎች በየነጥቡ የሕግ መሰረት ያለው ተቃውሞ እንዳልሆነ ተከራክረዋል ዛሬ ፍርድ ቤቱ በሰጠው ብይን ከአንዱ መቃወሚያ በስተቀር ሌላውን የተከሳሽ መቃወሚያ ውድቅ አድርጎታል። የተከሳሾቹን ጠበቃ ተዋለኝ ምረቱን ከብይኑ በኋላ ጠይቄያቸው አስተያየታቸውን ሰጥተውኛል። እንግዲህ እኛ ያው የሕግ መሰረት አስይዘን አቅርበናል። ነገር ግን ያው ፍርድ ቤቱ ደግሞ በራሱ መለኪያ ለክቶ ህዝቦቹን አልተቀበለንም። በተለይ ክርክሩ ሊታይ ይገባል የሚባልበትን ቦታ በተመለከተ ምናልባት እኛ ያቀረብነው እና ፍርድ ቤቱ የሰጠው ብይን የትርጉም ልዩነት እንዳለው እንገምታለን። እኛ የጠየቅነው ወይም ያቀረብነው መቃወም ፍርድ ቤቱ የስረ ነገር ስልጣን የለውም በሚል አይደለም። የጸረ ሽብር ወንጀሎች የሚታዩት ምንጊዜም ቢሆን በፌዴራል ከፍተኛ ፍርድ ቤት ስልጣን ነው። ይህ ፍርድ ቤት የስረ ነገር ስልጣን ቢኖረውም በወንጀለኛ መቅጫ ስነ ስርአት ህግ አንድ መቶ መሰረት አንድ የወንጀል ክርክር ሊታይ የሚችለው ወንጀሉ በተፈጸመበት ወይም የወንጀሉ ውጤት በተገኘበት ነው ስለሚል የእናቱ መብራት ወንጀል ተፈጸመ የተባለው አማራ ክልል ነው፣ ውጤቱም ተገኘ የተባለው አማራ ክልል ስለሆነ በአማራ ክልል ጠቅላይ ፍርድ ቤቱ የፌዴራል ከፍተኛ ፍርድ ቤት ስልጣን አለው በህገ መንግስቱ አንቀጽ ሰማንያ ንዑስ ቁጥር ሁለት መሰረት ማለት ነው ይህ ስልጣን ደግሞ ያው የውክልና ስልጣን ሳይሆን ጣምራ ስልጣን ነው ይህ ስልጣን ህገ መንግስቱ ካልተሻሻለ በስተቀር በሌላ ህግ የሚገደብ ስልጣን አይደለም። ከዚህ አንጻር በዛ ሊታይ ይገባል የሚል ነበር የኛ ክርክር ነገር ግን ያው ፍርድ ቤቱ ሁለታችንም ስልጣን ስላለን በዚህ ከቀረበ እኛ እናያለን በዚያ ሲቀርብላቸው እነሱ ያሉ የሚል ስልጣን ነው የወሰደው ፍርድ ቤቱ ብይኑን ካሰማ በኋላ ተከሳሾቹን የተከሰሱበትን ወንጀል መፈጸማቸውን ወይም አለመፈጸማቸውን ጠይቋቸዋል። ሁሉም ተከሳሾች ወንጀሉን አልፈጸምንም በማለት ተከራክረዋል። አቃቢ ህግ በበኩሉ ባቀረበው ክስ መሠረት ምስክር እንዲያሰማ ፍርድ ቤቱን ጠይቋል። ፍርድ ቤቱም ለሚያዝያ ሶስት እና አራት ቀን 2009 ዓ ም ምስክሮቹን እንዲያሰማ ተለዋጅ ቀጠሮ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። በሺዎች የሚቆጠሩ ደቡብ ሱዳናውያን በታጠቁ ኃይሎች ከሚደርሱ ጥቃቶች ለመሸሽ ወደ ዩጋንዳ መጉረፍ ቀጥለዋል። የስደት መፍለቂያ በመሆን ደቡብ ሱዳን ከሶሪያና ከአፍጋኒስታን ቀጥላ ሶስተኛ ሀገር መሆኗን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታውቋል። ማርያማ ዲያሎ ያጠናቀረችው ዘገባለ አዳነች ፍስሐ ታቀርበዋለች። ደቡብ ሱዳን ውስጥ የሚካሄደው ግጭት በአህጉሪቱ ከፍተኛ ብዛት ያላቸው ስደተኞች እንዲኖሩ ማድረጉን የተባበሩት መንግስታት ድርጅት የስደተኞች አገልግሎት ቃል አቀባይ ባባር ባሎች ገልጸዋል። በአጎራባች ሀገሮች ተሰደው የሚኖሩት ደቡብ ሱዳናውያን 1.5 ሚሊዮን መድረሳቸውን ጠቁመዋል። ደቡብ ሱዳናውያንን በብዛት የምትቀበለው ሀገር ኡጋንዳ እንደሆነች ባሎች ገልጸዋል። ሰባት መቶ ሺህ የሚሆኑ ደቡብ ሱዳናውያን ወደ ዩጋንዳ ተሰደዋል። ሌሎቹ ደግሞ ወደ ሱዳንና ኢትዮጵያ እንዲሁም ወደ ኮንጎ ዲሞክራሲያዊ ሪፐብሊክ እና ወደ ማዕከላዊ አፍሪካ ጎርፈዋል። እነዛ የደቡብ ሱዳን ስደተኞችን ተቀብለው የሚያስተናግዱት የጎረቤት አገሮች ማኅበረሰቦች ራሳቸው ለኑሮ በቂ ነገር የሌላቸው መሆናቸውን እያየን ነው። ሲዳ ሐዋ ስድስት ልጆቻቸውን ይዘው በሰሜን ኡጋንዳ በምትገኘው ኩሉባ በተባለችው ትንሽ ከተማ ገብተዋል። ሐዋ ከመንደራቸው ለመሸሽ የተገደዱት የዘሩትን እህል እንኳን ለማጨድ ሳይበቁ ያላቸውን ንብረት ሁሉ በጦርነቱ ምክንያት በማጣታቸው እንደሆነና ሰዎች እየተገደሉ መሆናቸውን ገልጸዋል። ሬመንድ ተወንጎ የተባሉት ደግሞ የሚኖሩበት መንደር ሲጠቃ ንብረታን ሁሉ እንዳጡ ገልጸዋል። ኢናፍ ማለት ይብቃ የተባለው ውጥን የፖሊሲ ተባባሪ ዳይሬክተር ብራያን አዴባ አሁን በግጭቱ መነሻ ላይ ትኩረት መሰጠት ያለበት ጊዜ ነው ብለዋል። አሁን በመካሄድ ላይ ያሉት ብሔራዊ ንግግርን የመሳሰሉት ነገሮች አካታች አይደሉም። ጄመክ በሚል አጽሮት የሚታወቀው የጣምራ ቁጥጥርና የግምገማ ኮሚሽን፣ የሰላሙን ሂደት ጉዳይ የሚከታተለው ድርጅት፣ ያወጣው መግለጫ ሁሉም ነገር በሰላም እየተካሄደ እንደሆነ ለማስመሰል ይሞክራል። አቁ ግን የሰላሙ ስምምነት የሞተ ነገር መሆኑን መገንዘብ ያስፈልጋል። አዴባ አያይዘውም ድርድሩ የሚመለከታቸው ባለድርሻዎች ሁሉ ወደ ድርድር ጠረጴዛ እንዲመለሱ መክረዋል። የጣምራ ቁጥጥርና የግምግማ ኮሚሽኑ ጉዳዩ የሚመለከታቸው ወገኖች ሁሉ ማንኛውም አይነት ወታደራዊ እንቅስቃሴ እንዲያቆሙ ጥሪ አቅርበዋል። የቡሩንዲን የፖለቲካ ቀውስ ለማክተም የታለመው ድርድር ነገ ሐሙስ እንደገና ሊቀጠል ታስቧል። ይሁን እንጂ ለተረበሾቹ ለዛች ሀገር ሰላም የማምጣቱ ጉዳይ በአዲስ መልክ በብዙዎች ዘንድ ጥርጣሬ መፍጠሩን የተሰማው ተቃዋሚና የሲቪልክ ማህበረሰብ ድርጅቶች አደራዳሪው የቀድሞ የታንዜኒያ ፕሬዚደንት ቤንጃሚን ምካፓ ከሁለት ዓመታት በፊት ፕሬዚደንቱን ፒየር ንኩሩንዚዛን በመፈንቅለ መንግስት ሊገለብጡ የሞከሩ ፖለቲከኞችን ወደ ድርድሩ በመጋበዝ ደቱን አደጋ ላይ ጥለዋል ብለዋቸዋል። የቡሩንዲ መንግስት ታንዜኒያ አሩሻ ላይ ወደሚካሄደው ድርድር ተወካይ የመላኩ ነገርም ራሱ ለጊዜው እርግጠኛ አይደለም። ኬንያ ውስጥ እየተስተዋለ ባለው ድርቅ ምክንያት ከብት አርቢዎች ግጦሽና ውሃ ፍለጋ ከብቶቻቸውን ወደ ሌሎች የግል ይዞታ መሬቶች ውስጥ እያስገቡ በመሆናቸው ግጭቶች እየተፈጠሩ መሆኑን ከናይሮቢ ሪፖርተራችን የደረሰ ዘገባ ይጠቁማል። በግጭቶቹ የብዙ ሰዎች ህይወት ጠፍቷል፣ በብዙዎች ላይም የአካል ጉዳት ደርሷል ተብሏል። የተባበሩት አረብ ኤሚሬቶች መንግስት የወደብ ከተማይቱ በርበራ ላይ የጦር መደብ እንዲያቆም ለማድረግ ድርድር ሲካሄድ የሞቃዲሾና የተገንጣዩዋ ሶማሊላንድ ባለስልጣናት ጉቦ መብላታቸውን የሶማሊያ ባለስልጣናት መናገራቸውን የሀገሪቱ ጠቅላይ ኦዲተር ኑር ጂማሌ ፋራህ አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሩሲያ ጋር ግንኙነት አላቸው ብለው ዘገባ ባቀረቡ የዜና ማሰራጫዎች ላይ ዛሬ አዲስ ጥቃት ከፍተዋል። ለዜና ማሰራጫዎች ሕገወጥ በሆነ መንገድ በድብቅ መረጃ ሰጥተዋል ሲሉም የደህንነት ማኅበረሰቡን ወቅሰዋል ፕሬዚደንቱ ዋናው ቅሌት ደህንነቶች አሉ፣ በሚስጥር መያዝ ያለበትን መረጃ እንደ ከረሜላ እያወጡ ማደላቸው ነው። ይሄ ደግሞ ከአሜሪካዊነት ውጭ የሆነ ተግባር ነው ሲሉ ፕሬዚደንቱ ተችተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 በ22፣ እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ የካቲት 8 2009 ዓመተ ምህረት ምሽት ፕሮግራም ነው። ሰማንያኛው የየካቲት 12 የሰማዕታት ቀን በመላው ዓለም እንደሚታሰብ አስተባባሪዎቹ ገለጹ። ኢትዮጵያን የተጨፈጨፉበት ሁለት ሺህ ቤተክርስቲያኖች እና አምስት መቶ ሃያ አምስት ቤቶች የወደሙበት የፋሺስት ጣሊያን ወንጀል አዲስ አበባ ብቻ ሰላሳ ሺህ ሰው የተጨፈጨፉበት ስለሆነ እንዘክረዋል። ከዝግጅቱ አስተባባሪዎች አንዱ አቶ ኪዳኔ አለማየሁ ናቸው። የሰማችኋቸው ከሌሎች ሁለት ተባባሪዎቻቸው ጋር የዛሬ ኢትዮጵያውያን በአሜሪካ እንግዶች ይሆናሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተንበት መጽሔት ክፍለ ጊዜ እናልፋለን። በቅድሚያ የዕለቱ አብይ ረስ ገዢው ፓርቲ ኢህአደግና ተደራዳሪ ተቃዋሚዎች ፓርቲዎች ዛሬ ባካሄዱት ስብሰባ ሰባት አባላት ባለው ኮሚቴ በሚዘጋጅ የጋራ መነሻ ሀሳብ ላይ ለመነጋገር ቀጠሮ ይዘው ተለያይተዋል። በጉባኤው ላይ የምክትል ጠቅላይ ሚኒስትር መገኘት ገዢው ፓርቲ ለጉዳዩ ክብደት እየሰጠው ይመስላል ሲሉ አንዳንድ የተቃዋሚ ፓርቲዎች መሪዎች እየተናገሩ ነው። የመግባባት መንፈሱ በዚሁ ከቀጠለ መልካም ውጤት ሊኖር እንደሚችልም ተስፋ አድርገዋል። ከአዲስ አበባ መለስካቸው አመሃ ተጨማሪ አለው። ገዢ ፓርቲ ኢህአደግና ሀያ አንድ እንደሆኑ የሚነገርላቸው ተቃዋሚ ፓርቲዎች ዛሬ ለሁለተኛ ጊዜ ባደረጉት ጉባኤ ሰባት አባላት ያሉበት ኮሚቴ በመሰየም ከፓርቲዎቹ የተሰነዘሩ ሀሳቦችን በመቀመር የጋራ መነሻ ሀሳብ እንዲያቀርብ በመስማማት ስብሰባቸውን ማጠናቀቃቸውን ለጋዜጠኞች ገልጸዋል። ከሰባቱ የኮሚቴ አባላት መካከል አንዱ አቶ ትዕግስቱ አወሉ ለቪኦኤ እንደገለጹት ጉባኤውን የመሩት የኢህአዴግ ምክትል ሊቀመንበርና የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ናቸው። በተወካዮች ምክር ቤት ጽህፈት ቤት ተደራዳሪ ፓርቲዎች በጽሑፍ ያቀረቧቸውን የአሰራር አማራጭ ሂደቶች በተደራጀ መልክ ለጉባኤው መቅረቡም ታውቋል። ጉባኤው እንዴት እንደተጠናቀቀም አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበርና የኮሚቴው አባል እንደሚከተለው አብራርተዋል። ፓርቲዎች የየራሳቸውን የተዘለለባቸውን ወይም የታለፈባቸውን ሀሳብ አቀረቡ። እነዛ ተካተው መጀመሪያ ያለው የመነሻ ሀሳብ፣ ዛሬ በቃል የተሰጠው ተጨምሮ አንድ ላይ እንዲዘጋጅ ሰባት ሰዎች ከዛው ስብሰባው ላይ ተመርጠው ለ17 ያንን የመነሻ ድራፍት የመወያ ሀሳብ እንድናቀርብ በዚህ ነው የተጠቃለለው። አቶ የሸዋሳ አክለውም ድርድሩ ባይጀመርም ውይይቱ ከወዲሁ ፈታኝ ነው ሲሉ ስምምነትም እንዳለ ጠቁመዋል። ይሄ አካል ከሁሉም የተውጣጣ ስለሆነ የማንም ሀሳብ እንዳይቀር በተቻለ መጠን ያደርጋል። ሌላው ግን ቅድመ ድርድር ነው፣ ገና አልተጀመረም። ግን ይሄም ራሱ በጣም ፈታኝ እንደሆነ በጣም የተለያየ እንግዲህ የፓርቲዎቹ መብዛት ሊሆን ይችላል፣ አንዱ ችግር የተለያየ ተፍላጎትና ወገንተኝነትም ጭምር መታየቱም ሊሆን ይችላል። በጣም ፈታኝ ሆኗል። ዞሮ ዞሮ እየሞከርን ነው። ለአገር ለሕዝብ ይጠቅማል የሚለውን ነገር ለማቅረብ እየሞከርን ነው። በብዙዎች አገር አቀፍ ፓርቲዎች ላይ የግለሰብም ሆነ የፓርቲ ጥቅም እዚህ ላይ እንዳይታይበት፣ ጥያቄው የመጣው ከሕዝብ እስከሆነ ድረስ የሕዝብን ጥያቄ እንዲመልስ አድርገን እንድንሰራ ብዙ ስምምነት አለ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ስለ ጉባኤው አካሄድ ለቪኦኤ ተመሳሳይ አስተያየት ሰጥተዋል። እርሳቸው በበኩላቸው ግን ከዛሬው ስብሰባ አዲስ ነገር ተመልክቻለሁ ያሉት የምክትል ጠቅላይ ሚኒስትሩ በጉባኤው ላይ መገኘት ነው። የዛሬውን ከኢህአዴግ ጋር ተቋማዊ ፖለቲካ ፓርቲዎች የተባል ነው። ወደ 21፣ 22 እንደዚህ እንዲያቆጣጠሩ ነው። ምን ሆነው በተገኘንበት አንድ አዲስ ነገር ቢኖር ምክትል ጠቅላይ ሚኒስትሩ ክብሯ አቶ ደመቀ ተገኝተው የዛሬውን ስብሰባ በእኛም ፍቃድ ማለት ነው መርተዋል። ባለፈ ጊዜ ኢህአዴግ እነዚህ ግንኙነት ክብደት አልሰጠውም በበታች ባለስልጣናት ነው ስብሰባውን የከፈተውም ያካሄደውም የሚል ወቀሳ አቅርበንበት ነበረ። እና እንግዲህ ለሱ መልስ መስጠታቸው እንደሆነ መገመት ይቻላል። አንድ ልዩ ማለት እሱ ነው። ፕሮፌሰር በየነ ጴጥሮስ ጉባኤው የተጀመረው ገዢው ፓርቲ ኢህአዴግ ለዚህ ድርድር መተማመኛ ሊሆኑ የሚችሉ የግንባታ እርምጃዎችን እየወሰደ እንዳልሆነ ምልክታችንን በመግለጽ ነው ብለዋል። አሁንም የፓርቲ መሪዎችና አባላት በእስር እንደሚገኙ በተመሳሳይም ጋዜጠኞችና የሙስሊም ማህበረሰብ መሪዎች ታስረው እንደሚገኙና እነዚህን በመፍታት ህዝቡ በሂደቱ ያለውን እምነት መገንባት ይቻላል የሚል ሀሳብ እንደቀረበ ገልጸዋል። ገዢው ፓርቲ የሰጠውን ምላሽ በተመለከተም እንዲህ ብለዋል። መሰረታዊ እምነት ማስረጫ ሆነው እንደላይ ያደግ በእርግጠኝነት ተናገረው ፈበሰ በየነ እስካሁን ደጋግመው ለማያነሳቸው ጥያቄዎች ኢህአዴግ በአሁኑ ጊዜ ምላሽ አልሰጠንም እናውቃለን። ነገር ግን በሂደት ታዩታአላችሁ ሆነው እየተባለ ነው ያለ ነው። ምናልባት አንድ ዛሬ ሁለት ምን ተገኘች ብትለኝ ኢህአዴግ በዚህ በዚህ ግንኙነቱ ከፖለቲካ ፓርቲ በሚያደርገው ድርድር ቁርጠኛ ስለመሆኑ በሂደት ታዩታአላችሁ ሞክሩን አይነት ነገር ማለታቸውን እንግዲህ ይህንን በጥንቃቄ እያየ ነው ነው እንደ መያዱ ምክትል ፕሬዚዳንት አቶ ሙልጌታ አበበ፣ አሁን የተጀመረው አካሄድ የሚዘልቅ ከሆነ ወደፊት ይደረጋል ተብሎ ከሚጠበቀው ድርድር መልካም ውጤት ይገኛል የሚል ተስፋ አላቸው። አሁን ባለው ሁኔታ ግን ቁርጠኝነት፣ አቶ ደመቀም ሲናገሩት የነበረው ምክትል ጠቅላይ ሚኒስትሩ በኢህአዴግ በኩል ምንም አይነት እንቅፋት እንደማይፈጠርና ምክንያቱ ምክንያት እንደማይኖር ልታምኑን ይገባል እኛ አምነንበት የገባንበት ድርድር ነው የሚለውን ተደጋጋሚ ቃል ሲናገሩ ነበር። እንደሚናገሩት ከሆነ ተስፋ ብቻ አይደለም ለኢትዮጵያ ሕዝብ ለውጥና ለጥያቄው መልስ ነበር። ፓርቲዎቹ የካቲት አስራ ሰባት ቀን ሁለት ሺ ዘጠኝ ዓመተ ምሕረት ሶስተኛውን ስብሰባ ያካሂዳሉ ተብሎ ይጠበቃል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ተከታዩ ዘገባችንም በዚሁ በፓርቲዎቹ ድርድር ጉዳይ ላይ ያተኩራል። ከገዢው ፓርቲ ጋር ሊካሄድ፣ ይቅርታ፣ ከገዢው ፓርቲ ጋር ሊካሄድ የታቀደው ድርድር የኢህአደግን ወኔ ቁርጠኝነትና ጥልቅ ተሀድሶ የምንፈትሽበት ነው ብለዋል። የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን። አቶ አዳነ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ተቃዋሚዎች ከዚህ ድርድር ብዙ ይጠብቃሉ ብለዋል። ዛሬ ኢህአደግና ተቃዋሚዎች በተገኙበት የተካሄደውን የቅድመ ድርድር ውይይት መነሻ በማድረግ አቶ አዳነን አዲስ አበባ ላይ ያነጋገራቸው እስክንድር ፍሬው ነው። የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ አንስቶ የመላው ኢትዮጵያ አንድነት ድርጅት ታሰሩብ ካላቸው አባላቱ ይሄኛው የቅርብ ጊዜው ነው። የመያድ ዋና ጸሐፊ አቶ አዳነ ጥላሁን ትናንት ለአሜሪካ ድምፅ እንዳብራሩት በጎጃም ይልማና ዴንሳ ወረዳ የሚገኙት የፓርቲው ሰብሳቢ ምክንያቱ ባልተገለጸ ሁኔታ በእስር ላይ ይገኛሉ። አቶ ስሜ ነገሰሰ የተባሉ ይልማና ደንሳ የመያድ ሰብሳቢ ናቸው። ይልማና ዴንሳ ወረዳ አሁን ለሶስተኛ ጊዜ መታሰራቸው ነው። የሚገርም ነገር አንደኛ ሽማግሌ ናቸው፣ ሁለተኛ ህመምተኛ ናቸው። ከዚ ቀደም ታስረው በነጻ ተለቀዋል። እንደገና በክረምት ታስረው ተለቀዋል። አሁን ለሶስተኛ ጊዜ ከጥር 16 2009 ዓ.ም ጀምሮ በአዴት ከተማ ማለት ያው ይልማና ደንሳ ወረዳ አዴት ከተማ ፖሊስ ጣቢያ ታስረው ፍርድ ቤት ሳይቀርቡ ከቆዩ በኋላ ከየካቲት ሶስት ቀን 29 ዓ ም ጀምሮ ወደ ባህር ዳር ከተማ ስለመወሰዳቸው መረጃው ደርሶናል። እኒህ ግለሰብ ያው ቅድም እንዳልኩ በጣም በከፍተኛ ደረጃ የተንገላቱ እንዲሁም ደግሞ በህመም የሚሰቃዩ ናቸው እና አሁን ምን ደረጃ ላይ እንደደረሱ አላውቅም። ፓርቲው ባላወቀ ሁኔታ ታስረው የቆዩና በቅርቡ ፍርድ ቤት የሚቀርቡ አባሎቻቸው መኖራቸውንም አቶ አዳና አስረድተዋል። ይህም ብቻማ አይደለም፣ ሌሎችም አሉ። አሁን እንደውም ንትን ያለምናቸው ከነሀሴ ጀምሮ አሁን የታሰሩ ሰዎችም እዚህ ራሱ ቅሊንጦ ማረሚያ ቤት ታፍ ነው መጥተው ለረቡዕ ፍርድ ቤት ይቀርባሉ የተባሉ እንዳሉ፣ አሁን ቅድም እንደውም አንተ ወደዚህ እየመጣ ሁሉ መረጃ ደርሶናል። ይሄ እንግዲህ የማናውቃቸው በድብቅ የታሰሩ በጣም ከፍተኛ የሆኑ ሰዎች እንዳሉ ነው እኔ ከዚህ የምረዳው። እና በጣም ከቢቸና ወረዳ ለምሳሌ አቶ ባዬ ደሱ መምህር ናቸው፣ ደብረ ወርቅ ማለት ነው። እንደዚሁም አቶ ሲመሽ የሚባሉ በነሐሴ መጨረሻ ላይ መጥተው ታስረው እስካሁን ድረስ እንደውም እኛ የት እንዳሉ ሳናውቅ አሁን በከፍተኛ ደረጃ ባደረግነው ቅሊንጦ ህኒ ቤት እንደሚገኙና አሁን ለየካቲት 8 ለፍርድ ቤት ልደታ ፍርድ ቤት ውስጥ እንደሚቀርቡ ነው። እና በዚህ አይነት በጣም ብዙ ቦታዎች ላይ ሳናውቅ የታሰሩ ሰዎች እንዳሉ ነው። ይህን ምንግርህና ትንሽ ጥሩ የሆነ ሁኔታ ላይ አይደለንም። አሁንኛ በጎን ወደ ድርድር ንግባ የሚል እንትና አለ። በጎን ደግሞ እንዲህ አይነት በአባሎቻችን ላይ ማዋከብና ማንገላታት እየደረሰ ነው። በደቡብ ክልል ጋሞ ጎፋ ዞን የሚገኙ 13 የመያድ አመራሮችና አባላት ከቀናት እስር በኋላ በቅርቡ በዋስ መፈታታቸው ይታወሳል። ሰዎቹ የተፈቱት በህጋዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተባብሮ የመስራቱን ሂደት የተሳለጠ ለማድረግ መሆኑን የክልሉ መንግስት አስታውቋል። ሰዎቹ የተፈቱት መንግስት በህጋዊና ሰላማዊ መንገድ ተመዝግበው ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር እንደሆነ ነው የክልሉ መንግስት ቃል አቀባይ የገለጹት። የመያድ ዋና ጸሐፊ እንደሚሉት ግን ይህ የመንግስት አባባል ከልብ መሆኑ የሚታየው በሂደት ነው። ይህን እንግዲህ አሁን ወደፊት የምንፈትሸው ነው የሚሆነው። አሁን ለረቡዕ ተጠርተናል፣ በዛ ላይ እንዋለን። እስካሁን ድረስ ግን እየተሰራ ያለው ግን በዛ መልክ አይደለም ነው እያልኩ ያለሁት። ያው ቅድም እንዳልኩ ሰምቼዋለሁኝ በዛ አሁን ለድርድሩ ሲባል ነው የተፈቱት የሚለው ለዛ ብለውም ከፈቱት እኛ በቀናነቱ ነው የምናየው ነው እያልኩ ያለው። ጦሩ ነው እንደዛ መመቻቻልና ሆደ ሰፊነት ከተገባ ነው። እስካሁን ግን ሲደረግ የነበረጉት ለዛ አይደለም። አሁን ቀረብ ጀምሮ በሚሆነው ሂደት እንደዚህ አለዝቦ የሚሄዱ ከሆነ ሰየ ነው። ዞሮ ዞሮኛ ለአንዲት ኢትዮጵያ ነው እነሱም እኛም መስራት ያለብን። ለሀገር ነው፣ ለሰላም ነው፣ ለመረጋጋት ነው። እና በዚህ ሂደት ላይ አሁን ይሄ የለም ይሄ የለም የሚል ሰጣ ገባ ውስጥ አንገባ። አፈጥተዋል የምንፈልገውን ግቡ ያ ነው። የቀድሞውን ዋና ጸሐፊ አቶ ተስፋዬ ታሪኩንና የምዕራብ ጎጃም ዞን ጸሐፊ የሆኑትን መቶ አለቃ ጌታቸው መኮንንን ጨምሮ በእስር ላይ የሚገኙ ከፍተኛ አመራሮቻቸው ጉዳይ በፍርድ ቤት እየታየ መሆኑንም አቶ አዳነ አስታውሰዋል። በቅርቡ ታሰሩ የተባሉትን የፓርቲውን የይልማና ዴንሳ ሰብሳቢ ጉዳይ በተመለከተ ከአማራ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከየትኛውም የመንግስት አካል ምላሽ ከተገኘ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን አመሰግናለሁኝ፣ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ዩናይትድ ስቴትስን የተመለከተ ነው። ፕሬዝደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን የፈጸሙት ወንጀል በመኖሩ ሳይሆን ከዚህ በኋላ እምነት ሊያሳድሩባቸው ባለመቻላቸው ኃላፊነታቸውን በፈቃዳቸው ይለቁ ዘንድ ባቀረቡላቸው ጥያቄ መሰረት ነው የተሰናበቱትና የተፈጸመው ሲል ዋይት ሀውስ አስታውቋል። የቀድሞ የብሔራዊ ጸጥታ አማካሪ ፍሊን ከሩሲያው አምባሳደር ጋር ያደረጉትን ውይይት አስመልክቶ የሀሰት መረጃ በመስጠት ምክትል ፕሬዝደንቱን ማሳሳታቸውንም የትረምፕ አስተዳደር አረጋግጧል። አንዳንድ የዩናይትድ ስቴትስ የምክር ቤት አባላት በጉዳዩ ላይ ምርመራ እንዲከፈት የሚገፉ መሆናቸውን እየተናገሩ ናቸው። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ሜሪ አሌስ ሳሊናስ ያደረሰችን ዘገባ አለ አሉላ ከበደ ያቀርበዋል። ፕሬዚዳንት ዶናልድ ትራምፕ ባለፈው ሰኞ ከሰጡት የጋራ ጋዜጣዊ መግለጫ ጥቂት ሰዓታት በኋላ ነበር የብሔራዊ ጸጥታ ጉዳይ አማካሪያቸውን ማይክል ፍሊንን ኃላፊነታቸውን በፈቃዳቸው እንዲለቁ የጠየቁት። አስተዳደራቸው የሚስተር ፍሊንን ጉዳይ ለሳምንታት ሲመረምር መቆየቱ ነው የተዘገበው። በተለይም ደግሞ ፍሊን ባለፈው የታህሳስ ወር ከሩሲያው አምባሳደር ጋር ያደረጉትን የስልክ ውይይት ይዘት አስመልክቶ ለምን ለምክትል ፕሬዚዳንት ማይክ ፔንስ ዋሹ የሚለው ዋናው የምርመራ ትኩረት ሆኖ መቆየቱን ዋይት ሀውስ አመልክቷል። በሕግ ጉዳይ የተነሳ ሳይሆን የእምነት መጓደል ምክንያት ሆኖ ነው። ፕሬዚደንት ትራምፕ በጀነራል ፍሊን ላይ ያላቸው እምነት በመሸርሸሩ ነው ለውጥ ማድረግ አስፈላጊ መሆኑን ያመኑበት ደረጃ ላይ የደረሱት። የዋይት ሀውሱ ቃል አቀባይ ሻን ስፓይሰር ናቸው። ፍሊን ቀደም ሲል በሞስኮ ላይ የተጣለውን ማዕቀብ አስመልክተው ከሩሲያው አምባሳደር ጋር አልተነጋገርኩም የሚል ቃል ሰጥተው ነበር። ይሁንና ባለፈው የጥር ወር መገባደጃ የቀድሞ የብሔራዊ ጸጥታ ጉዳዮች አማካሪ ፍሊን እንዳሉት ሳይሆን በእርግጥ ስለተባለው ጉዳይ ከአምባሳደሩ ጋር መነጋገራቸውን የዩናይትድ ስቴትስ የፍትህ ሚኒስትር ለዋይት ሀውስ አስታውቆ ነበር። ቃል አቀባይ ሻን ስፓይሰር አያብራሩ እንጂ ሌሎች ተጨማሪ ጉዳዮች መኖራቸውን ግን ተናግረዋል። እየተለወጠና እየተሸረሸረ ወይም እየተመናመነ የመጣው የእምነት ጉዳይ እና እንዲሁም ሌሎች አጠያቂ ጉዳዮች ናቸው። ፕሬዚደንቱ ጀኔራል ፍሊንን ኃላፊነታቸውን እንዲለቁ ለመጠየቅ ያበቋቸው በሕግ ተጠያቂ የሚያደርግ ሌላ መረጃ ያለማግኘቱንና ፍሊን በሞስኮ ላይ የተጣለውን ማዕቀብ አስመልክቶም ከሩሲያው አምባሳደር ጋር መነጋገራቸውን ፕሬዚዳንት ትራምፕ የማያውቁ መሆናቸውን ዋይት ሀውስ ተናግሯል። ፍሊን ከሩሲያና ከቭላዲሚር ፑቲን ጋር አላቸው በሚባለው የጠበቀ ግንኙነት ሳቢያም ሲተቹ ቆይተዋል። በሌላ በኩል የዩናይትድ ስቴትስ ምክር ቤት አባላት ጉዳዩ በገለልተኛ ወገን እንዲጣራ እየጠየቁ ነው። ሌሎች ተጨማሪ ጥያቄዎች አሉ ይመስለኛል። ይፋ ምርመራ ያስፈልግ እንደሆን፣ ከዚህ ወደ የት እንደምናመራ ማወቅ አለብን። የሩሲያን ጉዳይ አስመልክቶ የደህንነት መስሪያ ቤቱ ሰራተኞች እነኝህን ሁሉ ጉዳዮች እየመረመሩ መሆናቸውን አውቃለሁ። ሪፐብሊካኑ የምክር ቤት አባል ፒተር ኪንግ ናቸው። ሌላው የምክር ቤት አባል ሪፐብሊካኑ ቻርሊ ዴንትም ጠንከር ያለ ትችት ነው የሰነዘሩት። እንደ እኔ አስተያየት አስተዳደሩ እስካሁን በነበረው ጊዜ ሁሉ በሩሲያ ጉዳይ ላይ የበዛ ቅርርብ ሲያሳይ ነው የቆየው፣ ሲበዛም ስሙም እና አስተራቂነት የተንጸባረቀበት። ፑቲን ኔቶን ለመክፈል የአውሮፓ ህብረትን ለማደናቀፍን እየጣሩ ነው። ዲሞክራሲያዊ ተቋማትን ማዳከም ነው አላማቸው። ዋይት ሀውስ ግን በሩሲያ ላይ የጠነከረ አቋም ነው ያለኝ ይላል። ፕሬዚደንት ትራምፕ በዩክሬን ያለውን ቀውስ እንዲያረግብና ክሪሚያን እንዲያስመልስ ያላቸውን ፍላጎት ለሩሲያ መንግስት ግልጽ አድርገዋል። በተመሳሳይም ከሩሲያ ጋር በመግባባት ለመስራት ያላቸውን ፍላጎት እንዲሁ ግልጽ አድርገዋል። ትራምፕ የተሰናበቱትን የጸጥታ ጉዳዮች አማካሪያቸውን ጀነራል ማይክል ፍሊን የሚተኩ ሶስት እጩዎችን እያጤኑ መሆናቸውም ተዘግበዋል። ይህ በእንዲህ እንዳለ የምክር ቤት አባላት የቀጣዩን ምርመራ አይቀሬነት እያመለከቱ ነው። በሪዮ ኦሊምፒክ ሁለት እጆቹን አጣምሮ ከግንባሩ በላይ በማሳየት ኢትዮጵያ ውስጥ ይካሄዳሉ ያላቸውን የመብቶች ጥሰቶች አስመልክቶ ለዓለም ግንዛቤ ያስጨበጠው ኢትዮጵያዊ አትሌት ፈይሳ ሌሊሳ ከቤተሰቦቹ ጋር ተቀላቅሏል። የኦሊምፒክ ማራቶን የብር ሜዳሊያ አሸናፊው ፈይሳ፣ ባለቤቱ እና ሁለት ልጆቹ ዩናይትድ ስቴትስ ገብተዋል። የኢትዮጵያ መንግስት አትሌቱ ወደ ሀገሩ የመመለስ መብቱን የሚያግዱ ነገሮች የሉም ቢልም አትሌቱና ቤተሰቡ ግን የዋስትና ስጋት እንዳላቸው በመግለጽ ባለበት ለመቆየት ወስነዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ትዕግስት ገሜ አነጋግረዋለች። ጽዮን ግርማ ታቀርበዋለች ዘገባውን። በሪዮ ኦሎምፒክ የብር ሜዳሊያ አሸናፊው የ27 ዓመቱ አትሌት ፈይሳ ልሊሳ ባለቤት ወይዘሮ ኢፍቱ ሙሊሳ፣ የአምስት ዓመት ሴት ልጁ ሰኮ ፈይሳ፣ የሶስት ዓመት ወንድ ልጁ ሶራ ፈይሳ በትላንትናው ዕለት ዩናይትድ ስቴትስ ሚያሚ አየር ማረፊያ ሲገቡ አትሌቱ ተገኝቶ ተቀብሏቸዋል። በአሁኑ ሰዓትም በአሪዞና ግዛት በፍላግ ስታፍ ከተማ ይገኛሉ። አትሌቱ ያደገውና የኖረው በርካታ ሰዎች ባሉበት ቤት ውስጥ በመሆኑ ለብቻው ሲኖር ኑሮ በጣም ከብዶትና ብቸኝነት ይሰማው እንደነበር ለአሜሪካ ድምፅ ተናግሯል። አሁን ዩናይትድ ስቴትስ ውስጥ የሚገኘው የተለየ ችሎታ ላላቸው ሰዎች በሚሰጥ ልዩ የስደተኛ ቪዛ ሲሆን ቤተሰቦቹም ሊመጡ የቻሉት በዚሁ መሰረት በተመቻቸላቸው የቪዛ ስርዓት እንደሆነም ተናግሯል። አትሌት ፈይሳ ከወራት በፊት ለአሜሪካ ድምጽ በሰጠው ቃለ ምልልስ ከቤተሰቦቹ መለየቱ ከባድ መሆኑን እነርሱ ግን በመልካም ሁኔታ ላይ እንደሚገኙ ገልጾ ነበር። ከነሱ ጋር በስልክ እንገናኛለን፣ ከዛ ምን እንዴት እንደሚኖሩ እየነገሩን ነው። ጥሩ ናቸው፣ በሰላም እየኖሩ ነው። ጥሩ ነው። ፈይሳ ወደ ሀገሩ ቢመለስ ሊታሰር እንደሚችል ስጋት እንዳለው ገልጾ ወደ ኢትዮጵያ እንደማይመለስ ካስታወቀ በኋላ ባለቤቱ ወይዘሮ ኤፍቱ ሙሊሳ ፈይሳ ባደረገው ነገር እንዳልተገረመች ለሮይተርስ ተናግራ ነበር። የሮሰና ፍሬፈዴራ ገሩን እንድንቅሴሱ ማለፌ እነሞታ ዱአንሄን አርጋ እነሞታ ሬበማንሄን አርጋ እነሞታ ሄዳማንሄን አርጋ በማህበረሰብ የመገናኛ ብዙኃን የሞቱ ሰዎችን አስክሬን ሲመለከት ውስጡ ይቃጠል ነበር። ሰዎች ሲደበደቡና ሲታሰሩ ሲመለከት ርር ድብን ይል ነበር። ስለዚህ ያደረገውን ስመለከት ብዙም እንግዳ ነገር አልሆነብኝም፣ አልደነቀኝም። ምክንያቱም ውስጥ ውስጡን በሁኔታዎች ቁጣ ነበረበት ብላ ነበር። ፈይሳ አሁን ከቤተሰቦቹ ጋር ተገናኝቷል። በዚህም በጣም ደስተኛ እንደሆነ ገልጿል። በተለይ ሴት ልጁ ገና አሜሪካን ኤምባሲ ቪዛ ለማግኘት ስትገባና አሜሪካ የሚለውን ማስታወቂያ ስታይ አባቴን አምጡ ብላ መጠየቅ ጀምራ ነበር ብሏል። አሁን ከብቸኝነት ወጥቶ ተረጋግቶ ልምምዱን እንደሚያደርግ ተናግሯል። በነሐሴ ወር በተካሄደው የሪዮ ኦሎምፒክ ውድድር በኢትዮጵያ መንግሥት ላይ ያለውን ተቃውሞ ሲያሳይ ስለ ቤተሰቦቹ ምን ተሰምቶት እንደነበር እንዲህ አለ። ቀን ይመጣል ብሎ አስቦ እንደሆነ የተጠየቀው ፈይሳ ኑሳ ታሊሳ ባየረክሳ ዳ ባየረክሳ ቱሬ ብሞ ሁኔታው ከባድ ነው። አስቸጋሪም ነበር። ሰው መቼም በሕይወት እስካለ ድረስ ያሰበውን ሁሉ ያሳካል የሚል እምነት ነበረኝ። እኔ ሁሌ ከዛ በላይ ያሳስበኝ የነበረውና አሁንም የሚያሳስበኝ የኦሮሞ ሕዝብ ጉዳይ ነው። ለቤተሰቤ ሳይሆን ሕዝቤ ላይ የሚደርሰው እስራት፣ ግድያና ስቃይ እረፍት ስለነሳኝ ነው ያደረግኩት። ዛሬም፣ ትናንትም፣ በፊትም ይሄ ነው ጭንቀቴ። Jänni Rasu ስለ ቤተሰቦች አላሰብኩም ነበር። በኢትዮጵያ በህዳር ወር 2008 ዓ ም በኦሮሚያ የተጀመረው ተቃውሞ ከዛም በአማራ ክልል ተዳርሶ እንዲሁም በደቡብ ክልል የተወሰኑ ከተሞች ተዛምቶ እንደ ሁማን ራይትስ ና አምነስቲ ኢንተርናሽናል የመሰሉ ዓለም አቀፍ የመብት ድርጅቶች ባወጡት ሪፖርት መሰረት የሰባዊ መብትና የፖለቲካ ነፃነትን በመጠየቅ ለተቃውሞ የወጡ በመቶዎች የሚቆጠሩ ሰዎች በመንግስት የጸጥታ አስከባሪዎች ተገለዋል፣ በሺዎች የሚቆጠሩ ታስረዋል ብለው ነበር። በቅርቡ ደግሞ በዚህ ምክንያት የታሰሩ ከ21 ሺህ ሰዎች በላይ መፈታታቸውን መንግስት ገልጿል። ፈይሳም ይህንን በኢትዮጵያ የሚፈጸመውን የሰብአዊ መብት ጥሰት ተቃውሞ እጆቹን ወደ ላይ በማጣመር በኦሎምፒክ መንደር ተቃውሞውን ለዓለም ህዝብ ማሰማቱን ገልጾ ነበር። ፈይሳ በወቅቱ በኦሎምፒክ አደባባይ ያንን ተቃውሞ ለምን እንዳሳየ ከአሜሪካ ድምፅም ተጠይቆ ነበር። ሁ እያለቀ ነው። ያለ አግባብ እየተፈናቀለ ነው። ጥሩ ካሳ ሳይሰጥ ከቦታ ወደ ዘበኝነት ከጥሩ ኑሮ ወደ ያልሆነ ያልሆነ ቦታ ላይ ህዝቡ እየተሰደበ ነው። ሌላ ደግሞ ዝናብ እየደበደበ ነው። ቤታቸው ተፈርሶባቸው እንደዚህ ነገር እኔ ቁጭ ብዬ ለምን አለው። ይሄም ብቻ አይደለም፣ የዩኒቨርሲቲ ተማሪ ገበሬ በቃ ጥሩ ኑሮ የሚኖር ሰው የለም አሁን የኢትዮጵያ ውስጥ። ስለዚህ ይሄን እኔ ራሴ ደግሞ ዝም ብዬ ጥሩ ኑሮ እየኖርኩ ሰውን ማየት ያስፈላኝ። በወቅቱ የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ሚኒስቴር የነበሩት አቶ ጌታቸው ረዳ ለአትሌት ፈይሳ ሊሌሳ ስኬት ደስታቸውን ከገለጹ በኋላ አትሌቱ ወደ ሀገሩ የመመለስ መብቱን የሚያግዱ ነገሮች እንደሌሉ ተናግረው ነበር። አትሌቱና ቤተሰቡ ግን ለዚህ የኦሎምፒክ ብሔራዊ ጀግና ዋስትና ስጋት እንዳላቸው በመግለጽ ባለበት እንዲቆይ ወስነዋል። በትናንትና እለት ቤተሰቦቹ ዩናይትድ ስቴትስ ከገቡ በኋላ ለአሶሽትድ ፕሬስ የዜና አውታር የተናገረው ፈይሳ አይምሮዬ ያተኮረው በሀገር ቤት ባለው ሁኔታ ነው። በሩጫ ላይም ሆንኩ ስተኛና ጋድ ምስል በኢትዮጵያ ያለው ሁኔታና የቤተሰቤ ጉዳይ አይምሮዬ ላይ ይመላለሳል። በህዝቤ ላይ የሚፈጸሙ ድርጊቶች ደጋግመው በአይምሮዬ ድቅን ይላሉ ብሏል። በትላንትና እለት እንዲሁ ባወጣው መግለጫ ደግሞ ከቤተሰቦቹ ጋር እንዲገናኝ የረዳውን የአሜሪካን መንግስት አመስግኖ የዩናይትድ ስቴትስና የዓለም አቀፍ ማህበረሰብ ለኢትዮጵያ በሚሰጡት ማንኛውም እርዳታ በሀገሪቱ እየዘቀጠ የሄደውን የሰብአዊ መብት ይዞታ ከግንዛቤ እንዲያስገቡት ተማጽኗል። ትዕግስትና ጽዮንን ለዘገባው አመሰግናለሁኝ። ክቡራትና ክቡራን አድማጮች ከገዢው ፓርቲ ጋር ሊካሄድ የታቀደው ድርድር የኢህአደግን ወኔ ቁርጠኝነትና ጥልቅ ተሃድሶ የምንፈትሽበት ነው ሲሉ ከቪኦኤ ጋር ቃለ ምልልስ ያደረጉትን የአቶ አዳነ ጥላሁንን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ ማለት ናቸው፣ ቃለ ምልልስ ቀደም ሲል በተላለፈው መግቢያ መሰረት ባለማቅረባችን ይቅርታ እንጠይቃለን። እንደደረሰን እናቀርባለን ይህንን ቃለ ምልልስ። አሁን ከምሽቱ 3 ሰዓት ከ34 ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 7 ሰዓት ከ34 ደቂቃ ነው። ከአሜሪካ ድምፅ ራዲዮ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው እየተከታተላችሁ ያላችሁት። በፌስቡክና በትዊተር ተከታተሉን፣ አስተያየቶቻችሁን ስጡ። ቪኦኤ አምሃሪክ ወይም ሃሽታግ ቪኦኤ አምሐሪክ ላይ እንገኛለን። በዌብሳይታችንም ዘገባዎቻችንን ማግኘት ትችላላችሁ። ተከታዩ ዝግጅት ኢትዮጵያውያን በአሜሪካ ነው። የዛሬ 80 ዓመት የካቲት 12 ቀን 1929 ዓ ም በአዲስ አበባ 30 ሺህ ኢትዮጵያውያን በግፍ ተገድለዋል። ዕለቱም የሰማዕታት መታሰቢያ ቀን ይባላል። የዘንድሮው 80ኛ ዓመቱ ነው። የፊታችን እሁድ የሚታሰበውን ይህንን የሰማዕታት ቀን ከኢትዮጵያ ውጭ የሚገኙ ኢትዮጵያውያን በተለያዩ ዝግጅቶች ያስታውሱታል። ከእነዚህ አንዱ ዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ የተሰኘው የሰብአዊ መብት ተሟጋች ድርጅት ነው። ለነዚህ በግፍ ለተገደሉ ኢትዮጵያውያን ምንድን ነው የሚጠየቀው? ምን አይነት ፍትህስ ነው የሚፈለገው? ሰማንያኛውን የካቲት 12 የሰማዕታት ቀን በማስታወስ ዋሽንግተን ዲሲና አውሮፓ ጭምር ዝግጅት ያደረገው የድርጅቱ የዚህ ድርጅት አባላት እነዚህን ጥያቄዎች በመመለስ የዛሬ ኢትዮጵያውያን በአሜሪካ ፕሮግራማችን እንግዶች ይሆናሉ። አዲሱ አበበ ነው ያወያያቸው። እንግዶቻችን ከዚሁ አካባቢ የካቲት 12 የሰማዕታት ቀን የዲሲ ዝግጅት አስተባባሪ አቶ ከባዱ በላቸው፣ ከዳላስ ቴክሳስ አቶ ኪዳኔ አለማየሁ ከዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ከዚህ ከዋሽንግተን ዲሲ የተላላፊ በሽታዎች ልዩ ሐኪም የሆኑት ዶክተር ገበየሁ ተፈሪ ናቸው። ከአቶ ኪዳኔ ልጀምር። ምን አቅዳችኋል? አቶ ኪዳኔ ዛሬ እንግዲህ ረቡዕ ነው። ዝግጅቱ ምን ላይ ነው? የት የትስ ነው የሚዘከረው? በእኛ በድርጅት በኩል በዓለም አቀፍ ደረጃ ኢትዮጵያውያንና ኢትዮጵያ ወዳጆች ባሉበት እንዲዘከር ነው ጥረት እያደረግን ያለ ነው። በኢትዮጵያም ደግሞ አዲስ አበባ ብቻ ሳይሆን ከአዲስ አበባም ውጭ ያሉ ከተሞች በተለይ ደብረ ሊባኖ ገዳም እና ደብረ ብርሃንም ከተማ እንደሚዘከር ተስፋ እናደርጋለን። ዋሽንግተን ዲሲ በሰላማዊ ሰልፍ፣ ሌሎችም ከተሞች እንደ ኒውዮርክ፣ እንደ ታምፓ፣ ዳላስ፣ ሮም፣ እና ኮሎኝ ጀርመኒ፣ ቫንኩቨር ካናዳ ስቶክሆልም ስዊድን እንደሚዘከር ማስረጃ አግኝተናል። ሌሎችም ከተሞች እንደዚሁ እንደሚዘክሩንና እንደሚያስታውቁን ተስፋ እያደረግን ነው። እዚህ ወደ ዋሽንግተን ስንመጣ ግን ዶክተር ገበየሁም አቶ ከባዱም ቅስቀሳ እየተደረገ ነው። ምን ላይ ናችሁ? ምን ተደረገ? ምን እየተደረገ ነው? ዶክተር ገበየሁ የኢትዮጵያ ቤተ ክርስቲያን ድርብ በደል ነው የተፈጸመባት። አንደኛ በዜጎቿ ላይ የደረሰው በደል ሰላሳ ሺና ከዛ በላይ የሚሆን ኢትዮጵያ መጨፍጨፍ። ታሪካዊ መረጃዎች እንደሚያስረዱት ግራዚያኒ የኢትዮጵያን ቤተ ክርስቲያን እንደ ታርጌት ወይም እንደ ኢላማ ቆጥሮ ለመደምሰስ ያቀደበትና በተጨማሪም ደብረ ሊባኖስ ወርዶ መነኮሳትና ዲያቆናትን በመግደል ተጨማሪም ተማሪ ወጣቶችን ሰብስቦ ከዛ አውጥቶ ዓላማው ደብረ ሊባኖስን የማጥፋት ኢትዮጵያን ቤተክርስቲያንን የማድከም ስለሆነ በትልቅ ሁኔታ በትዝታ መነሳት አለበት፣ መዘከር አለበት። ያደረግነው ነገር በእኛ በኩል ምንድን ነው? አጭር የሆነ ፓወርፖይንት ስላይድ እነዚህን ታሪካዊ መረጃዎች በመጠቆም ቤተክርስቲያን ወይም ጸሎት ካለቀ በኋላ ተሰብሳቢው መመናኑ አይቶ ለተሰዉ ወገኖቻችን መታሰቢያ መዘከሪያ ጸሎት እንዲደረግ ታሪኩ እንዳይረሳ ወደ ትውልድ ብዙ ጊዜ አቶ አዲሱ ብዙ የኢትዮጵያ ትውልድ ያላቸው ሰዎች ልጆቻቸውን ይዘው አዘውትሮ የሚሄዱበት ቦታ ቤተ ክርስቲያንና ጸሎት ቤቶች ናቸውና ፓወርፖይንት ላይ ተዘጋጅተዋል። እየተበተነ ነው። በየከተማው እንግዲህ ያሉ የቤተ ክርስቲያን መሪዎችንም እያገኘን እየላክን ነው። አሁን ዲሲ በስፋት እየተንቀሳቀስን ነው። ቦስተንም በጣም በሚገባ ደስ በሚል ቋንቋ የተቀበሉን፣ ካሊፎርኒያም፣ ኔብራስካም እንዲሁም እየቀጠልን ነው። እንግዲህ ዋናው ዓላማ ታሪካዊ ድርጅቶችን አስታውሶ ቀኑ እንዲዘከር ለማድረግ ነው። ወደ አቶ ከባዱ ልሂድና አቶ ከባዱ በእርስዎ በኩል ደግሞ ከቤተ ክርስቲያኑ ወጣ ብሎ ሌላ ዝግጅት ያለውት ይመስለኛል። ቀደም ሲል ከውይይቱ በፊት እንደነገሩኝ ዓርብ ዕለት እስቲ ስለ እሱ ያጫውቱን ይንገሩን። ጣሊያን ኤምባሲ እዚህ አጠገባችን ይገኛል። እዛ ላይ የሚደረገው ኢቬንት ከሁለት አኳያ ነው። አንደኛው ማስታወሻነቱ፣ መታሰቢያነቱ እንደ ማንኛውም ኢቬንት በዛ የምንጠቀምበታለን። ያንን የምናደርገው ይኸው የዓለም አቀፍ ህብረት ለኢትዮጵያ ፍትሕ የሚያንቀሳቅሰው ካምፔን ውስጥ ያሉ ጥያቄዎች ወይም በእንግሊዝኛው ዲማንዶች አሉ በተከታታይ በየዓመቱ የምናቀርብበት አንደኛው አጋጣሚ ነው ወይም ኢቨንት ነው። ስለዚህ ውጭ ስለሆነ የሚውለው የኤምባሲ ላይ የምናደርገውን ኢቨንት በአስራ ሰባት ዓርብ ዕለት ነው የምናደርገው። በየአመቱ እናደርገዋለን። ሁሉ ጊዜ ደብዳቤ እናስገባለን። ሁሉ ጊዜ እናናግራቸዋለን። ለምሳሌ የግራዚያኒ ሐውልት ጨፍጫፊ ጦር ወንጀለኛው፣ በጣሊያን ህግ በራሱ የጦር ወንጀለኛ ተብሎ የታሰረው ግራዚያኒ ሐውልት ተሰርቶ ለታላፊ ላይ በምትባል ከተማ አንደኛው ቴንዲም አንዳችን ነው እንደ ለምሳሌ ማለት ነው እንጂ ነው እንዲፈርስ፣ እነዛን በሙሉ እናቀርባለን። ኤምባሲውን አስቀድመን አሳውቀን፣ እነሱም አውቀውት ነው የሚጠብቁን። ይህን የምናካሄድ በዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ያን በተመለከታቱ ጊዳኔ አንድ ጥያቄ ላቀርብ። ምን ያህል ተከታታይነት ስራ እየተሰራ ነው? ምን ያህል ነገሩን ትከታተላላችሁ? ለተፈጻሚነቱ በቀጥታ መናገር የምፈልገው ሌሎች አገሮች የሚያደርጉትን ያህል የእኛ ተሳትፎ ይህን ያህል ጠንካራ አይደለም። ነገር ግን አንዳንድ ውጤቶች አልተገኙም ማለት አይደለም እና ከዚያ ውስጥ ለምሳሌ ግራዚያኔ እንደ ጀግና ጣሊያን ሀገር ሀውልት ተሰርቶለታል። መታሰቢያ ያንን በመቃወም ለአነስ ሳነው ጥያቄ ለጣሊያን መንግስትም ጽፈን ነበረ። ቫቲካንም እዛ ምረቃው ላይ ስለነበረች ለእነሱም ጭምር ሰላማዊ ሰልፍ ባደረጉት የአውራጃው ምክር ቤት ተሰብስቦ ያ መታሰቢያ ለፋሽስት መከናወን የሌለበት ጉዳይ ነው። አሁኑንም መወገድ አለበት ብለው በጀቱንም አቋርጠው እና ከዚያ በኋላ ያ ካልሆነ በአስራ አምስት ቀን ውስጥ ህጋዊ እርምጃ ይወሰዳል ብለው ጉዳዩን ፍርድ ቤት ነው ያለው። እንዲያውም ለመጋቢ ተላልፏል። ግን በቄነወይ አይደለም። ቫቲካን ከፋሽስቶች ጋር እጅና ጓንት ሆና ሰርታ ስለነበር የኢትዮጵያን ህዝብ ይቅርታ እንድጠይቅ በመፈረም ላይ ያለ አለ። ድረገጻችን ግሎባል አላይንስ ፎር ኢትዮጵያ ዶት ኦርግ ነው። እስካሁን አራት ሺህ ዘጠኝ መቶ ሰው ብቻ ነው የፈረመው እና የምንፈልገው ስ ግን መቶ ሺህ ሰው እንዲፈርም እና ለቫቲካንም ለጣሊያን መንግስትም ለአሜሪካ መንግስትም ለማቅረብ ነበር። በዚህ አጋጣሚ ዜኒ ካታሳ ሁለትን ዝክረ በዓል ሁሉም ከተሞች ኢትዮጵያውያን ባሉበት በጸሎት ወይም በስብሰባ ወይ ከተቻለ

አመሰግናለሁ፣ ሶስታችሁንም አቶ ኪዳኒ አለማየሁ ከዳላስ ቴክሳስ፣ ከዚህ ከዋሽንግተን ዲሲ አቶ ከባዶ በላቸው እንዲሁም ዶክተር ገበየው ተፈሪ። አድማጮች፣ አንደኛ የዚህን ውይይት ሙሉ ዘገባ ከዌብሳይታችን ላይ እንደምታገኙት፣ ሁለተኛ የካቲት 12 የሰማዕታት ቀን መታሰቢያ ፕሮግራም የዕለት ሁለት ማለትም የፊታችን እሁድ ሰፋ ያለ ዝግጅት እንደሚኖረን መግለጽ እወዳለሁ። አዲሱንና እንግዶቹን እናመሰግናለን። ዝግጅታችን ይቀጥላል። እስከ አራት ሰዓት አብራችሁ እንድታመሹ ከአክብሮት ጋር ነው የምንጋብዘው። የተከበራችሁ አድማጮች፣ ተከታዩ ደግሞ ዲሞክራሲ በተግባር ይሆናል። ተቃዋሚው ፓርቲ አረና ትግራይ አራተኛ ድርጅታዊ ጉባኤውን በቅርቡ አካሂዷል። አረና በዚህ ጉባኤ ወቅት አቶ አብርሃ ደስታን በሊቀመንበርነት መርጧል። አቶ አብርሃ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። አረና በጉባኤው ወቅት የድርጅቱን የፖለቲካ አቅጣጫ በሚመለከት በዝርዝር መወያየቱ ተገልጿል። እንዲሁም በወልቃይት ጉዳይ ላይ ሰፊ ውይይት ማካሄዱን፣ የመፍትሄ አቅጣጫም መጠቆሙን ሪፖርተራችን ግርማይ ገብሩ ከመቀሌ ዘግቧል። ግርማይ አዲሱን የድርጅቱን ሊቀመንበር አቶ አብርሃ ደስታን አነጋግሯል። የምሽቱ ዴሞክራሲ በተግባር ዝግጅት ዘገባችን ነው። አረና ትግራይ ለዴሞክራሲና ለሉዓላዊነት ባለፈው ጥር መጨረሻ አካባቢ በመቀለ ከተማ አራተኛ ድርጅታዊ ጉባኤውን ማካሄዱን ይታወሳል። አረናም በመቀለ ዩኒቨርሲቲ በፖለቲካል ሳይንስ ምሁርና መምህር የሆኑትን አቶ አብርሃ ደስታን ደግሞ በሊቀመንበርነት መምረጡን በዜና ሰዓታችን ጠቁመን ነበር። አቶ አብርሃ ደስታ ጉባኤተኛው በምን ላይ ነበር የተወያየ? አሁን ያለው ሀገራዊ ወቅታዊ የፖለቲካ ቀውስ መንስኤ ምንድን ነው? መፍትሄውስ ምን ሆን አለበት ምን አይነት ተልእኮ ይዘን ነው መስራት ያለብን የሚለውን ተወያይተናል። በዚህ ስር የወልቃይት ጉዳይ እንደ እሹ ስለተነሳ ምን መሆን አለበት የሚለውን አይተናል። በኢትዮ ኤርትራ ህዝቦች ግንኙነት ላይ ተወያይተናል እና በርካታ ነጥቦች ሌሎችም አንስተን ውሳኔዎችን አሳልፈናል። እንግዲህ አሁን ጉባኤ ያካሄዳችሁበት ወቅት በኢትዮጵያ ውስጥ የአስቸኳይ ጊዜ አዋጅ የታወጀበት ጊዜ ላይ ሆናችሁ ነበር ያካሄዳችሁት። ለመሆኑ ይህ አዋጅ በእናንተ ላይ የፈጠረው ጫና ምንድን ነው? በፖለቲካ እንቅስቃሴያችን ተጽዕኖ አለው። እንደፈለግን መንቀሳቀስ አልቻልንም። ጉባኤው መደበኛ በመሆኑ ከዚህ በላይ መተላለፍ እንደማንችል ተገንዝበን ነው። በዚህ አጣብቅኝ ሁኔታ ውስጥ ሆነን ጉባኤያችንን ያካሄድ ነው። ጉባኤ ለማካሄድ መጀመሪያ በየወረዳው በየዞኑ ስብሰባ ና ግምገማ ተደርጎ ሰዎች ይመረጣሉ። አሁን ግን በአስቸኳይ ጊዜ አዋጁም አሳበው አይቻልም የሚል እየከለከሉ ስላስቸገሩን የአስቸኳይ ጊዜ አዋጁን ቢኖር ኢህአዴግ ፓርቲዎችን ጠርቶ እኛ የፖለቲካ ፓርቲዎች ስብሰባ አልከለከልንም፣ በቢሮዋቸው በተለያዩ መንገድ የራሳቸውን ስብሰባ ማድረግ ይችላሉ ብሎ ባሳወቀው መሰረት ነው እየተሰበሰቡ ነው። አረና ጉባኤውን ካካሄደ በኋላ በማህበረሰባዊ ድረገጽ በተለይ ደግሞ በፌስቡክ ላይ በጣም በርካታ ሰዎች ስለ የአረና አቋም እየተወያዩ ነው ያሉት እና እስካሁን ጥርት ያለ አቋማችሁን እንድንሰማ አረና ክልላዊ ድርጅት ነው ወይስ አገራዊ ድርጅት ነው ነው የምንለው። አረና ሀገራዊ አጀንዳ ያለው በክልል የሚንቀሳቀስ ድርጅት ነው። የምንንቀሳቀስበት ክልል ትግራይ ነው። ነገር ግን አጀንዳችን ሀገራዊ ነው። ምክንያቱም ዲሞክራሲ ስንል ስለ ኢትዮጵያ ሕዝብ ዲሞክራሲ፣ ስለ ኢትዮጵያ ሕዝብ ነፃነት፣ ስለ ኢትዮጵያ ሕዝብ እኩልነት ነው የምናወራው። ሉዓላዊነት ስንልም ስለ ኢትዮጵያ መሆኑ ነው። ምክንያቱም የክልል የሚባል ሉዓላዊነት የለም። ሉዓላዊነት ሁሌ የሀገር ነው። ስለዚህ አጀንዳችን ሀገራዊ ነው። ሁሉንም ኢትዮጵያውያን በእኩል ሊያገለግል የሚችል ሊጠቅም የሚችል አጀንዳ ይዘን ነው እየተንቀሳቀስን ያለ ነው። ስለዚህ አረና ሀገራዊ አጀንዳ ያለው ክልላዊ ፓርቲ ነው። በሌሎች ክልሎች ውስጥ ከሚገኙ የፖለቲካ ድርጅቶች ጋር ከአሁን በፊት እንቅስቃሴ ጀምረዋል፣ ወይስ ከትግራይ ውጭ የሚኖሩ ሰዎች የድርጅቱ አባል የሆኑበት ሁኔታ አለ? አሁን በክልል ደረጃ ስለምንንቀሳቀስ በትግራይ ክልል የሚኖሩ የተለያዩ ብሔር ተወላጆች አባላት ይሆናሉ። አባል መሆን ይችላሉ። በሌሎች አካባቢዎች ግን እዛ ካሉ ፓርቲዎች ጋር ነው በጋራ የምንሰራው። ለምሳሌ አሁን በኦሮሚያ ክልል ከሚንቀሳቀስ ኦፌኮ ጋር አብረን እንሰራለን። በደቡብ ክልል ከሚንቀሳቀስ ደቡብ ህብረት ኢሶዴፓ ጋርም አብረን እንሰራለን። በመድረክ ደረጃ ማለት ነው። ስለዚህ በሌሎች በፓርቲዎች ደረጃ ነው የምንንቀሳቀሰው። በትግራይ ክልል ግን በትግራይ ክልል የሚኖር ሰው አባል መሆን ይችላል። አባላትም አሉ አንዳንድ ሰዎች አረናን የወቀሱበት አንድ ርዕሰ ነገር ከወልቃይት ጋር በተያያዘ ነው። በተለይ ደግሞ በአረና ውስጥ የማዕከላዊ ኮሚቴ አባልና የጽህፈት ቤቱ ኃላፊ ሆነው የተመረጡት አቶ ዘነበ ሲሳይ ትግርኛ ስለተናገርኩኝ የትግራይ ሰው ነኝ ማለት አይደለም፣ ወልቃይትም በአማራ ክልል ውስጥ እንደሚገኝ፣ ይህንን በሚመለከት በተደጋጋሚ ስለጻፉ በጣም በርካታ ሰዎች አረናን ሲወቅሱ ነበር። አገራዊ አጀንዳ ይዛችሁ በምትንቀሳቀሱበት ጊዜ እንደዚህ አይነት ነገር ከህዝቦች ጋር ቅራኔ ውስጥ አያስገባችሁም ወይ መልካም አሁን አረና ድርጅት ነው ግለሰብ አይደለም ስለዚህ ግለሰቦች የራሳቸውን አቋም ሊያንጸባርቁ ይችላሉ ነገር ግን የፓርቲው አቋም ከዚህ የተለየ ነው ምክንያቱም አረና በወልቃይትም ይሁን በሌላም ይሁን የያዘው አቋም በተለያየ መንገድ መግለጫ ያወጣል የሚወጣውን መረጃ መሰረት አድርገን ነው የአረና አቋም ነው ወይ አይደለም ማለት የምንችለው ስለዚህ በአረና ደረጃ በወልቃይት ጉዳይ የያዝነው አንድ ችግር ስንፈታ ታሳቢ የምናደርገው አንደኛ የሀገር አንድነት፣ የህዝቦች አንድነት ቅድሚያ እንሰጣለን። ህዝቦች ተከባብረው ተፈቃቅረው የሚኖሩባት ኢትዮጵያ ለመመስረት ነው የምንፈልገው። ሁለተኛ አንድ ሀገር ሆኖ ክልሎች ይኖራሉ። ክልሎች ደግሞ አስተዳደራዊ መዋቅሮች እንጂ ሉዓላዊ ግዛቶች አይደሉም። ስለዚህ አንድ አካባቢ ለአስተዳደር በሚመች መልኩ ወደ ሆነ ቦታ ሊካለል ይችላል። ከዛ ከተካለለ በኋላ ማስተዳደር ነው። ስለዚህ ክልሎች እንደ አስተዳደራዊ መዋቅሮች ነው የምናያቸው። ወደ ችግሩ ስመጣ አረና ያጠናው ችግር የወልቃይት ችግር የአስተዳደር ችግር ነው፣ የዲሞክራሲ ችግር ነው። የህዝቡ ጥያቄ የመብት ጥያቄ ነው። ማንኛውም ሰው በየትኛውም የኢትዮጵያ መሬት በነፃነት ማንነቱ ተከብሮለት የመኖር መብት አለው። ስለዚህ ህዝቡን አነጋግረን ያገኘ ነው? ሀሳብ ምንድን ነው? በወልቃይት በሌሎች የትግራይ አካባቢዎችም እንደሚፈጸም ሁሉ ህዝቡ መብት አይከበርለትም። ግን መንግስት ለዚህ ችግር መፍትሔ ማፈላለግ ሲገባው የወሰደው የሀይል እርምጃ ነው። ህዝቡን ማስፈራራት ነው፣ መግደል ማሰር ነው። ስለዚህ ህወሓት የወሰደው የመፍትሔ አሰራር ስህተት ነበር ችግሩን ወደ ማባባስ ደረጃ ነው ያደረሰው። ስለዚህ የህዝቡን ጥያቄ መልስ ቢያገኝ ኖሮ እነዚህ አይነት ችግር አይፈጠርም ነበር። እናም አረና ቢያስተዳድረው የህዝቡን ጥያቄ በአግባቡ እየመለሰ ህዝብን ማስተዳደር፣ ህዝብን ተቻችሎ እንዲኖር ማድረግ ይቻል ነበረ የሚል ግንዛቤ ነው የተወሰደው። የመጨረሻው የዲሞክራሲ አሰራር ህዝበ ውሳኔ ማድረግ ነው። ህዝቡ ወዴት ይካለል የሚለውን ፓርቲዎች አይደለም የሚወስኑት እዚያ የሚኖር ህዝብ ወዴት መካለል እንደሚፈልግ ይጠየቃል። በህዝበ ውሳኔ መሰረት ወደሚፈልገው ይካለላል ነው። አሁን ባለው ሁኔታ ግን አስተዳደሩ መስተካከል አለበት። እኛ ብንመረጥ ችግራቸውን ፈተን ህዝቡ ተከባብሮ የሚኖርበት ሁኔታ መፍጠር እንችላለን የሚለው ነው። ወሰድ ነው። አርና ትግራይ ልክ እንደ ስሙ አንዳንድ ሰዎች ምንድን ነው የሚሉት? የትግራይን ህዝብ ይወክላል ወይ? የትግራይን ህዝብ ጥቅም በሀገር አቀፍ ደረጃ ያስከብራል ወይ? ሁለት ነጥቦች ላንሳ። አንደኛ ሀገራዊ ተልዕኮ አለን፣ ኢትዮጵያን የማቆየት ተልዕኮ አለን። ለእኛ ኢትዮጵያዊነት የአብሮነት ቃል ኪዳን ነው። ስለዚህ አብረን የምንኖርበት ስርዓት ማመቻቸት መቻል አለብን ከሚል ነው። ሁለተኛ ኢትዮጵያ የፖለቲካ ስርዓት ነው የሚያሰቃየን ህዝቦችን የሚለያየው እንጂ ከድሮ ጀምሮ ኢትዮጵያ ለሁላችን የምትበቃ ሀገር ናት። ስለዚህ በሀገር ደረጃ ፖለቲካው ከተስተካከለ፣ ለሁሉንም የሚጠቅም ስርዓት ከተገነባ መገንባት ይቻላል። ሁላችን የምንጠቀምበት አግባብ መፍጠር እንችላለን ባይነን ሌላ እኛ የትግራይ ህዝብም ወክለን በሀገር ደረጃ እንግዲህ ስንሰራ፣ ሌሎችም በሀገር ደረጃ በፌዴራል መንግስት በጋራ የምንሰራበት ሁኔታ ነው የምንፈጥረው። ስለዚህ የትግራይን ህዝብ ጥቅም ማስከበር የምንችለው በትግራይ ክልል ብቻ ተንቀሳቅሰን አይደለም። በሀገር ፖለቲካ መሳተፍ አለበት። ከኤርትራ ጋር ያለው ግንኙነት በድንበር በኩል የተነሳው ግጭት ውሳኔ እንደተሰጠው ይታወቃል። ቢሆንም ግን አሁን አረና ከኤርትራ ጋር ያለው ግንኙነት እንዴት ነው መፍታት ያሰበው? እና የወሰነው የተወሰነ ውሳኔ ፖለቲካዊ ውሳኔ ነው። ግን ፖለቲካዊ ውሳኔ መፍትሄ ሲሆን አላየንም። አሁንም ኖፒስ ኖ ወር ሁኔታ ነው ያለው። ይህን ጎድቶናል። ስለዚህ የህዝብ ለህዝብ ግንኙነት በኢትዮጵያውያን እና በኤርትራውያን መካከል የሚኖር ግንኙነት አጠናክረን ሁለቱም ህዝቦች ተከባብረው ተዋደው ተቻችለው የሚኖርበት ሁኔታ ለመፍጠር ነው ያሰብ ነው። ስለዚህ ቅድሚያ የምንሰጠው የህዝብ ለህዝብ ግንኙነት ነው እንዲጠነክር ነው። ከዛ ይህን ችግር ከፈታን የፖለቲካ ውሳኔውን መፍታት ይቻላል። አቶ አብርሃ ደስታ ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ ትምህርት ከተመረቁ በኋላ በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪ ሆነው እያገለገሉ ይገኛሉ። በአሁን ሰዓት ደግሞ አረና ፓርቲውን ለመምራት በሊቀመንበርነት መርጧቸዋል። ለቆይታችን በጣም ነው የማመሰግኖት። እኔም በጣም አመሰግናለሁ ግርማይ። አድማጮች፣ በመቀጠል ደግሞ ሴቶችና ቤተሰብ ይቀርባል። በዓለም ዙሪያ የሕፃናትን ሞት ለመቀነስ የተካሄዱ ሥራዎችን አጉልተው ያወሱት በጎ አድራጊዎቹ ባልና ሚስት ቢልና ሜሊንዳ ጌትስ የሕፃናት ክትባት፣ የተመጣጠነ ምግብ እጥረትና የሴቶችን የውሳኔ ሰጪነት አቅም ማጠናከር ብዙ መሰራት ያለባቸው ጉዳዮች መሆኑን አሳስበዋል። የአሜሪካ ድምጿ ሌንሮድ ማዱን ሜሊንዳ ጌትስ ጋር ያካሄደችውን ቃለ መጠይቅ ቆንጭታየ ለሴቶችና ቤተሰብ ፕሮግራም ይዘዋለች። ቢልና መሊንዳ ጌትስ የበጎ አድራጎት ድርጅታቸውን ክንዋኔዎች በዘረዘሩበትና ትናንት ባወጡት ዓመታዊ ደብዳቤ የነሱ የበጎ አድራጎት ድርጅትና ሌሎችም ተመሳሳይ ስራ ላይ የተሰማሩ በርካታ ድርጅቶች ባደረጉት ጥረት እንደ ኤውሮፓውያን አቆጣጠር ከ1990 ዓ ም ወዲህ የ122 ሚሊዮን ህጻናትን ህይወት ከሞት ለማትረፍ መቻሉን አውስተዋል። በተመጣጠነ ምግብ፣ በትምህርት፣ በወሊድ መቆጣጠሪያ፣ በጾታዎች እኩልነትም ይሁን በምጣኔ ሀብት እድገት ረገድ የተገኙ ማናቸውም የህብረተሰብ እርምጃዎች የህጻናት ሞት ይዞታ መሻሻልም ለህብረተሰቡ ጠቃሚ ለውጥ እንዳስገኘ ገልጸዋል። ሜሊንዳ ጌትስ ግሩም እርምጃ ነው የተመዘገበው። ወደፊት ብዙ ማከናወን እንደምንችል ተስፋ የሚሰጠኝ ሆኖ አግኝቸዋለሁ ምክንያቱም ክንዋኔዎቹ ከሞት በተረፉት ህይወቶችና ከድህነት አረንቋ በወጡ ሰዎች አኳያ ብቻ ሳይሆን ባለፉት አምስት ዓመታት ውስጥ በጣም በፍጥነት እየተራመድን ነው። አንዱ የተመዘገበው እርምጃ በዓለም ዙሪያ በልጅነት የሚቀጩ ህጻናትን ቁጥር በግማሽ መቀነስ መቻሉ መሆኑን መሊንዳ ጌትስ ገልጸዋል። በእርግጥም በጣም አበረታች ነው። አሁን አንድ ያለን ነገር ምንድን ነው? እነዚህ ልጆች ሕይወታቸውን ከሞት ምን ሊያተርፍ እንደቻለ መረጃ አለን። በአብዛኛው የወባ ትንኝ መከላከያዎች እና የበሽታ መከላከያ ክትባቶች ናቸው። የእነዚህ ልጆች ሕይወት መትረፉን አውቀናል። ሌላው የቀረው የሕፃናት ሞት መጠንስ በመጀመሪያው 30 ቀን የሚሞቱትስ ስ የሚለውን ስንመለከት ደግሞ በየቀኑ አንድ ሚሊዮን ህጻናት የተወለዱ ለት ይሞታሉ። ስለዚህ እዚህ ላይ ደግሞ መስራት አለብን ማለት ነው። ለ45 ከመቶ የህጻናት ሞት ምክንያቱ የተመጣጠነ ምግብ እጦት መሆኑን የገለጸው የቢልና ሜሊንዳ ጌትስ ድርጅት ይህ ደግሞ ዘላቂ ወደሆነ ሆነ አካላዊ መቀጨጭና ዘገምተኛ አእምሮ እድገትን እንዲሁም የሳምባ ምች ማለት ኒሞኒያና ተቅማጥን ለመሳሰሉ በሽታዎች የመጋለጥ እድላቸውን ከፍ ሊያደርገው እንደሚችል ጠቁሟል። የህጻናትን ሞት ለመቀነስ ምንድን ነው እየተደረገ ያለው? ሜሊንዳ ጌትስ በደብዳቤያችን ላይ ገልጽነዋል ብዙ መረጃ መሰብሰብ አለብን። በአሁኑ ጊዜ ወላጆች ብዙ መቆራረጥ ሳይኖር በጥንቃቄ የአስከሬን ምርመራ እንድናደርግ እየፈቀዱልን ነው። በዚያም ለህፃናት ልጆች ሞት ምክንያት ምን እንደሆነ ይረዱበታል። የሚሰበሰበው መረጃ እኛንም ህጻናት በብዛት ለምን እንደሚሞቱ ለመረዳት፣ የህጻናቱን ሞት ለመቀነስ የሚሰሩ መንገዶችን ለመተለም ይጠቅመናል። የቢልና ሜሊንዳ ጌትስ ድርጅት እስካሁን ለተመዘገቡት ክንዋኔዎች ሊበቃ የቻለበት ምንድን ነው? መጀመሪያ ነገር የበጎ አድራጎት ድርጅቱ ማናቸውንም የሚሰራውን ስራ የሚሰራው ከአጋሮቹ ጋር ነው። አጋሮቹ ያልተሳተፉበት አንድም ስራ የለም። ሌላው ነገር የተባበሩት መንግስታት ድርጅት የሚሊኒየሙን የልማት ትልም አሁን የዘላቂ እድገት ትልም ነው የሚለው ያን አስቀድሞ ቀርጾ አስቀምጧል። በዓለም ዙሪያ ያለውን ሞትና የአካል መሰናከል እንዴት እንደምንታገለው ስልቱን አዘጋጅቷል። የእኛ ፋውንዴሽን ያን መሰረት አድርጎ የህፃናት ሞትን ለመቀነስ ከአጋሮቻችን ጋር የሚሰራቸው አንዱ ትኩረቱ አድርጎታል። ብዙ አይነት ክትባቶች ሊወጡ ቻሉ። በተለይ ለብዙ ህጻናት ሞት ምክንያት የሆኑ የሳንባ ምችና ተቅማጥ በሽታ መከላከያ ክትባቶች ተፈጠሩ። እነዚህ በሽታዎች በዓለም ዙሪያ ብዙ ህጻናትን የሚገሉ ስለሆኑ መከላከያ ክትባት መፈጠር ነበረበት። በአሁኑ ጊዜ ክትባቶቹ መሰራት ብቻ ሳይሆን በዓለም ዙሪያ እየተዳረሱ ነው። እንደ ታንዜኒያ ኬንያና ህንድን በመሳሰሉ ሀገሮች እጅግ ገጠር አካባቢዎች ወላጆች ክትባቶቹን እየተቀበሉ ናቸው። በአሁኑ ጊዜ የክትባቶቹ ተደራሽነት 86 ከመቶ ላይ ነው። በእውነት ደግሞ መቶ በመቶ ማድረግ አለብን ብለዋል መሊንዳ ጌትስ። በእውነትም አሁን ወላጆች የክትባቱን ጠቃሚነት እየተገነዘቡት መጥተዋል። ያ ብቻ ሳይሆን የወባ ትንኝ መከላከያ አጎበሮችንም መጠቀም አምነውበታል። በመላው አፍሪካ መንግስታት አጎበሮቹን በማዳረስ ላይ መሆናቸውንም ሜሊንዳ ጌትስ ጠቅሰዋል። ወላጆችም አጎበሮቹ በወባ የሚያዙትን የቤተሰብ አባላት ቁጥር ሲቀንሱ በማየታቸው እሱን መኝታቸውን አልብሰው መተኛቱ እንደሚጠቅም አምነውበታል ብለዋል። የሕጻናት ክትባት ላይ የአገርን አቅም ማዋል ምን ያህል ለመላ ሕብረተሰቡ ጠቀሜታ ያለው መሆኑን ሲያስረዱ ሜሊንዳ ልጆች ጤናማ ሆነው ሲያድጉ ተምረው ስራ ይዘው ቤተሰባቸውን ይደግፋሉ። ቤተሰባቸውን ሲደግፉ ማህበረሰባቸውን፣ ማህበረሰባቸውን ሲደግፉ ደግሞ የሀገራቸውን ምጣኔ ሀብት ይጠቅማሉ ብለዋል። ያንድ ሀገር የህዝብ የሞት መጠንና የህዝብ ብዛት እየቀነሰ ሲሄድ በዚያ ምክንያት የህዝብ የእድሜ ይዞታ ሲቀየር የምጣኔ ሀብት እድገቱ ሊፋጠን ይችላል። ዲሞግራፊክ ዲቪደንድ የሚባለው ነው ብለዋል ሲያስረዱ ሜሊንዳ ጌትስ ልጆቹ ጤናማ ሆነው ሲያድጉና ሲማሩ ተምረው ስራ ይዘው አምራች ሲሆኑ አጠቃላዩን ምጣኔ ሀብት ይጠቅማሉ። ያ እንዲሁን ግን ከህጻናትነት ጀምረው ጤናማ ሆኖ ማደግ አለባቸው። ለዚህ ነው የተመጣጠነ ምግብ መዳረስ፣ የወባ ስርጭት መቀነስ የሚያስፈልገው። ይህ ሲሆን ልጆቹ ሊደርሱበት የሚችሉት አእምሮዊና አካላዊ እድገት በሚገባ ይስተካከልላቸዋል። በአሁኑ ጊዜ የዓለም ህጻናት የሶስቱ መሰረታዊ ክትባቶች ሽፋን 86 ከመቶ መድረሱንና ይህ ደግሞ ከምንጊዜውም በዓለም ታሪክ ከፍተኛው መሆኑን የጌትስ ፋውንዴሽን አመታዊ ደብዳቤ አመልክቷል። አመሰግናለሁ ቆንጂት ለዘገባሽ። በነገራችን ላይ ክቡራትና ክቡራን አድማጮች ይህ ዝግጅት ይቀጥላል። በሚቀጥለው ሳምንት በሌሎች ጉዳዮች ላይ እንነጋገራለን። አሁን የማጠቃለያ ዜና ቆንጂት ታሰማናለች። የእስራኤልና የፍልስጤሞች ሰላም የሚገኘው በግዴታ በሁለት መንግስታት መንገድ መሆን የለበትም ያን መወሰን ያለባቸው ሁለቱ ወገኖች ናቸው ሲሉ አንድ ከፍተኛ የዋይት ሃውስ ባለስልጣን ተናግረዋል። ባለስልጣኑ ይህን ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔተንያሁ ዋሽንግተንን በመጎብኛቸው ዋዜማ ላይ በሰጡት ቃል ነው። ከሰሜን ኮሪያው መሪ ኪም ጆንግ ኡን ወንድም ግድያ በተያያዘ የማሌዥያ ፖሊሶች አንዲት ሴት አስረናል ብለዋል። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን አድማጮች ያስተናግድናችሁ ሰሎሞን አባትና ቆንጂት ታየ ነን። አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደንብ እደሩ።